ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት ሴቶች እንደውም ብ ሰጡ ነበረ እዛው በጥይት ተመጥቶ ወዳው ሞቱ። ወዳ እዛው ሞቱ። አንድ ልጅ እዛ ሞተ። አንዷ ደግሞ ሴቲዋ መንገድ ላይ ነው የሞተችው። አንዱ መደበላ በሆስፒታል ነው የሞተችው። በኦሮሚያ ክልል ባሌ መከላከያዎች በተኮሱት ጥይት ሶስት ሰዎች ሞቱ፣ ሰባት ቆሰሉ። አብይ ርዕሳችን ይዘረዝረዋል። የስራ አስፈጻሚ ባደረገው ስብሰባ በሶስት መሰረታዊ ጉዳዮች ላይ ለመነጋገሪም ለመደራደርም ወስነናል። አንደኛው የቀሩት የፖለቲካ እስረኞች እንዲፈቱ የኢህአዴግም አባል የሆነ የመንግስትም አካል የሆነ ኦህዴድ ይህን እንዲያመቻች የኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ እናቀርባለን። ከዜናው መካከል ዛሬ እስከ ረቡዕ የሚቆይ የንግድ ስራ እንቅስቃሴ ማቆም አድማ በኦሮሚያ ክልል ተጀምሯል። በሌላ በኩል ቀደም ሲል እንዳልነው ባሊያ ውስጥ የተተኮሰ ጥይት ሶስት ሰዎች ገድሏል። መንግስት የኢትዮጵያ መንግስት ማለቴ ነው ያሰራቸውን በቀለ ገርባን እንደሚፈታ ገለጠ። የውጭ ጉዳይ ሚኒስትሩ የአሜሪካ የምስራቅ መካከለኛው ምስራቅ ጉብኝታቸውን በግብፅ ዋና ከተማ ካይሮ ጀመሩ የሚሉ ይገኙበታል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርእሶችና ጤና በመልክ በመልኩ ተሰናተ በሁለተኛው አጋማሽ ጠብቋቸዋል። ጤና ስትልን እንደምናመሻችው ክቡራትና ኮረና አድማጮቻችን፣ ከሳምንቱ መጀመሪያ ሰኞ ምሽት ዝግጅታችን ጋር ትረኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ የሚያቀናብርልን ደግሞ ንጉሱ ነው። አብረናችሁ እንድናመሽ እንጋብዛለን። ከዛሬ ጀምሮ እስከ ረቡዕ የሚቆይ የንግድ እንቅስቃሴ ማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረግ ጀምረዋል። ነዋሪዎች ይህንን ለአሜሪካ ድምፅ ገልጠዋል። በሌላ በኩል በኦሮሚያ ክልል ባሌ ዞን መዳዋሉ ወረዳ በዛሬው ዕለት ገበያ ስፍራ በመከላከያ የተተኮሰ ጥይት ሶስት ሰዎች ሞቱ፣ ሰባት ቆሰሉ። የአካባቢው ነዋሪዎች ናቸው እነዚህን ለቪኦኤ የገለጡት። በተጨማሪም የአካባቢው የወረዳ ባለስልጣን ስማቸው እንዳይገለጥ ጠይቀው ቀሄንኑ ዜና አረጋግጠዋል። በተጨማሪ በሐረር ክልል በሚገኝ ሐማሬሳ መጠለያ ጣቢያ ተጠልለው በሚገኙ የሶማሌ ክልል ተፈናቃዮችና ጸጥታ አካላት መካከል የተፈጠረ ግጭት ለአራት ሰዎች መሞትና ለአስራ አንዱ መቁሰል ምክንያት መሆኑን የምስራቅ ሐረር ጌዞን አስተዳዳሪ አስታውቀዋል። የሁሉም ዘገባዎች በመጽሔት ይተነተናሉ። ኢትዮጵያ በተቃዋሚ መሪው በቀለ ገርባ ላይ የመሰረተችውን ክስ ውድቅ እንደምታደርግ ዛሬ የመንግስቱ መገናኛ አውታሮች ዘገቡ። ውሳኔው ጠቅላይ ሚኒስትሩ አቶ ኃይለ ማርያም በቅርቡ መንግስታቸው ያሰራቸውን የፖለቲካ እስረኞች እንደሚፈታ በሰጡ ቃል መሰረት የተወሰደ መሆኑ ተገልጧል። አቃቢ ህጉ ዛሬ ሰኞ በሰጡ ቃል አቶ በቀለ ገርባን ጨምሮ መንግስት ሰባት ተጠርጣሪዎችን እንደሚፈታ የመንግስቱ መገናኛ ፋና ዘግቧል። በመጽሔት ይዘረዘራል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ውጥረቱ እያየለ በመጣው በመካከለኛው ምስራቅ የሚያደርጉትን የአምስት አገሮች ጉብኝት በግብጹ ከተማ ካይሮ ጀምረዋል። ግብጽ በሚቀጥለው ወር ፕሬዚዳንታዊ ምርጫ ግልጽና ተአማሪ እንደሚሆን የውጭ ጉዳይ ሚኒስትሩ ጥሪ አቅርበዋል። ሚስተር ቲለርሰን ዛሬ ሰኞ ከግብጻቻቸው ሳሜህ ሹክሪ ጋር ተገናኝተው የተነጋገሩ ሲሆን ምጣኔ ሀብታዊና ወታደራዊ ትብብር እንዲሁም ጸረ ሽብርተኛነት ጦርነቱን በተመለከተ ተወያይተዋል። ኤድዋርድ ዩሬኒያን ከካይሮ ለቪኦኤ ያጠናቀረውን ዘገባ ቆንጅታ የት ታቀርባለች። የውጭ ጉዳይ ሚኒስትሮቹ በቀድሞው የግብጽ የውጭ ጉዳይ ሚኒስቴር ግቢ በጋራ ጋዜጣዊ ጉባኤ ያካሂደዋል። ጸረ ሽብርተኛ ዘመቻውንና በቅርቡ የሚካሄደውን ፕሬዝደንታዊ ምርጫ ጨምሮ ዩናይትድ ስቴትስን በሚያሳስቧት ጉዳዮች ላይ አትኩረው ማብራሪያ ሰጥተዋል። አንዱ በሌላው የውስጥ ጉዳይ ጣልቃ እንዳይገባ ተስማምተናል ሲሉም ሁለቱ ሚኒስትሮች አጽንኦት ሰጥተው አስረድተዋል። ሚስተር ቲለርሰን ሲናገሩ ከሚኒስትር ሹክሪ ጋር የሰብአዊ መብት ከበሬታ እና ሲቪል ማህበረሰቦች ስላላቸው ወሳኝ ሚና፣ ከፕሬዝደንታዊ ምርጫ ጋር ተያያዥነት ባላቸው ጉዳዮች ዙሪያ መወያየታቸውን ገልጸዋል። ዩናይትድ ስቴትስ በሁሉም ሀገሮች እንደምታደርገው ሁሉ ግልጽና ተአማኒ የምርጫ ሂደት ዜጎች በሙሉ በምርጫ በነጻነትና በፍትሐዊ መንገድ ለመሳተፍ መብቱና እድሉ እንዲኖራቸው ትደግፋለች። የግብፅ የውጭ ጉዳይ ሚኒስትር በሀገራቸው የፖለቲካ ጭቆና ይካሄዳል ለሚሉ ውንጀላዎች ምላሽ ሲሰጡ ፖለቲካዊ የእድገት እርምጃዎች ጊዜ ይወስዳሉ ካሉ በኋላ፣ አያይዘው የሀገሪቱ ሕዝብ ያመነበትን በድምጹ ሲገልጽ ቆይቷል ብለዋል። ባለፉት ሰባት ዓመታት በርካታ የመንግስታት ለውጥም አካሂዷል ሲሉ አክለው ተናግረዋል። ዩናይትድ ስቴትስና ግብጽ ጸረ ሽብርተኛ ዘመቻቸውን በጋራ ለማካሄድ ባላቸው ቁርጠኝነት እንደ ጸኑ መሆናቸውን ያስገነዘቡት ሚስተር ቲለርሰን ግብጽ ዩናይትድስቴትስ በምትመራው ጸረ የእስልምና መንግስት ግንባር ቁልፍ አካል መሆኗን ጠቅሰዋል። ግብጽ ሀገር አቀፍ ጸረ ሽብርተኛ ዘመቻ ባለፈው አርብ ጀምራለች። የቀድሞው የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ የአምስት ሚሊዮን የሞ ኢብራሂም ተሸላሚ የሆኑ የሞ ኢብራሂም ሽልማት በአፍሪቃ የመልካም አስተዳደር እውቅና ላገኙ የሚሰጥ መሆኑ ይታወቃል። ሚስ ጆንሰን ሰርሊፍ እንደ አውሮፓውያን ዘመን አቆጣጠር ከ1944 ወዲህ ላይቤሪያ ውስጥ ዲሞክራሲያዊ የስልጣን ሽግግር የታየበት ርክክብ ባለፈው ወር ነው ያደረጉት። ላይቤሪያን ለስድስት ለሁለት የስድስት ስድስት ዓመታት የስልጣን ዘመን የመሩት ጆንሰን ሰርሊፍ የኖቤል ሰላም ሎሬት በመሆን የመጀመሪያዋ ተመራጭ አፍሪካዊት መሪ ተሸላሚ ሆነዋል። በላይቤሪያ የቀድሞዋ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በሰጡት ምስክርነት ሰርሊፍ ስልጣናቸውን ያስረከቡት አገሪቱን በመሪነት ሲረከቡ ከነበረችበት በተሻለ ደረጃ ላይ አድርሰው ነው ብለዋል። ገና ብዙ መሰራት ያለበት ነገር እንዳለ ግን አምባሳደሯ አልሸሸጉም። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እየተዳከመ ያለውን የአገሪቱን መሠረተ ልማት ለማስተካከል የሚያስችላቸውንና ለብዙ ጊዜ ሲጠበቅ የቆየውን የአንድ ነጥብ አምስት ትሪሊዮን ዶላር እቅዳቸውን ዛሬ ይፋ ያደርጋሉ ተብሏል። ይህ በአሜሪካ መንገዶችን፣ ድልድዮችን፣ የባቡር ሀዲዶችንና ሌሎች መሠረተ ልማቶችን ለአስር ዓመታት ይረዳል ከተባለው የበጀት እቅድ ውስጥ ሁለት መቶ ቢሊዮን ዶላር ለፌዴራል በጀት፣ ሌላው አንድ ነጥብ ሦስት ትሪሊየን ለልዩ ልዩ ግዛቶች ወይም ስቴቶች እንደሚመደብ ታውቋል። ይህ ሳምንት በተለይ ለመሠረተ ልማት ከፍተኛ እና ትልቅ ግምት የተሰጠው ሳምንት ነው ብለዋል ፕሬዚዳንት ትራምፕ በትዊተር ባስተላለፉት መልእክት። የዩናይትድ ስቴትስ አፍጋኒስታን ድንበር ላይ በቅርቡ በወሰደችው ሰው አልባ የአየር ጥቃት ከተገደሉት ነውጠኞች አንደኛው የታሊባኑ ምክትል ኃላፊ መሆናቸውን ራሱ ሕገ ወጡ ቡድን ታሊባን ዛሬ ሰኞ በሰጠው ማረጋገጫ አስታወቀ። የምክትል ኃላፊውን ካንሳይድ ሳንጃን ሳጅናን መሞት ይፋ ያደረገው የቡድኗ ፈቀላጤ ሰው አልባው ጥቃት የተካሄደው ባለፈው ሐሙስ በሰሜን ዋዛሪስታኗ አካባቢ ጎርዌክ ውስጥ ነው ብሏል። የአሜሪካ ባለስልጣናት ብዙውን ጊዜ ፓኪስታን ውስጥ ስለሚካሄደው ጸረ ሽብርተኝነት በሰው አልባ አውሮፕላኖች የታገዘ ጥቃት አስተያየት ከመስጠት የተቆጠቡ መሆናቸውን። የአካባቢ የደህንነት ባለስልጣናት እንዳረጋገጡት ሟቹ ሳጅና እንዲሁም ተዋጊዎቹ በመጠለያነት ከቆዩባት ከኮስት ክፍለ ግዛት ወደ መኖሪያቸው እየተመለሱ ነበር። ሳጅና በዩናይት ስቴትስ ዜጎች ላይ በተካሄደው የሽብር ጥቃት በዋሽንግተን የሚፈለጉ እንደነበሩም ታውቋል። በመጨረሻም የኦሎምፒክስ ኃላፊው ቶማስ ባህ በደቡብ ኮሪያዋ ፒዮንግ ቻንግ ከተካሄደው የክረምት ኦሎምፒክስ ውድድር በኋላ ሰሜን ኮሪያን እንደሚጎበኙ አይኦሲ፣ ማለት ዓለም አቀፍ የኦሎምፒክ ኮሚቴ ዛሬ ሰኞ አስታውቋል። የአይኦሲ ቃል አቀባይ ማርክ አዳምስ እንዳሉት ባህ ግብዣው የቀረበላቸው ከሰሜን ኮሪያ ሲሆን ይህም ሁለቱ ኮሪያዎች በክረምቱ ኦሎምፒክስ ሲካፈሉ እንደሆነ አይኦሲ ባነጋገራቸውና ሰሜን ኮሪያም እንደምትካፈል ባረጋገጠችበት ውይይት ነው። ይህ በእንዲህ እንዳለ ሰሜን ኮሪያ የክረምቱን ኦሎምፒክስ ውድድር ለፖለቲካ ጠቀሜታ ታውለው ይሆናል የተባለውን ወሬ ባህ አስተባበሉ። ዛሬ ሰኞ ለጋዜጠኞች በሰጡት ቃል ምንም እንኳ በሁለቱ መካከል የፖለቲካ ፍጥጫ መኖሩ ባይካደም ሰሜን ኮሪያ ግን ይህን ውድድር በፍጹም ስፖርታዊ ስሜት ነው የተቀበለችው ሲሉ ተናግረዋል። ዜናው አበቃ። ክቡራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አዲሱ አበበና አለማ ከበደ በአለም ዜና የጀመረው መደበኛ ፕሮግራማችን በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ የዕለቱ አብይ ርዕስ የዕለቱ የዕለቱን አብይ ርዕስ እናስተዋውቅና ቆየት ብሎ ከሚቀርቡ አንዱን ዘገባ እናስቀድማለን። በኦሮሚያ ክልል ባሌ ዞን በምደዋላቡ ወረዳ በዛሬው ዕለት በገበያ ቦታ ላይ በመከላከያ በተኮሰ ጥይት ሶስት ሰው ሞቶ ሰባት ሰዎች መቁሰላቸውን የአካባቢው ነዋሪዎችና ስሙን መግለጽ ያልፈለገ የወረዳው ባለስልጣን ማስታወቃቸውን በመግቢያው ጠቁመናል። የዚህ ዘገባ እንደደረሰን የዕለቷ ቢረስ ነው። ቆየት ብለን እናቀርባለን። አሁን ተከታዩን እናምጣ። ወደ ተከታዩ ስንሄድ ፓርቲያቸው ከኦሮሚያ ገዢ ኦህዴድ ለመነጋገር መወሰኑን ዶክተር መረራ ጉዲና አስታውቀዋል። የኦፌኮ ሊቀመንበር ዶክተር መረራ ለአሜሪካ ድምፅ እንደገለጡት ፓርቲያቸው ለመነጋገር የወሰነው በታሳሪዎች መፈታት፣ በፖለቲካ ምህዳሩና በክልሉ በሚያጋጥሙ እንቅፋቶች ላይ ነው። ትናንት ከተካሄደው የኦሮሞ ፌዴራሊስት ኮንግረስ ሥራ አስፈጻሚ ኮሚቴ ስብሰባ በኋላ ዶክተር መረራን ያነጋገራቸው እስክንድር ፍሬው ነው። ተከታዩን ልኮልናል። በሊቀመንበሩ በዶክተር መረራ ጉዲና የተመራው የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ ስብሰባ የተካሄደው በትናንትና እለት ነው። የኢትዮጵያ መንግስት በኦፌኮ አመራሮች ላይ የተመሰረተው ክስት መቋረጡን ይፋ ከማድረጉ በፊት የኦሮሚያ ገዢ ፓርቲ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ በቅርቡ ያደረገውን ጥሪ መነሻ ያደረጉ ውሳኔዎችንም አሳልፏል። ገዢው ኦህዴድ ሰሞኑን ባደረገው ስብሰባ በአገር ውስጥም ሆነ በውጭ ካሉ ተቃዋሚዎች ጋር በቅርበት ለመስራት እንደሚፈልግ መጠቆሙ ይታወሳል። ተቃዋሚው ኦፌኮ አዎ እንነጋገር በሚል ለድርድር ዝግጁ መሆኑን የገለጸውም የኦህዴድን መግለጫ መነሻ በማድረግ ጭምር መሆኑን ዶክተር መረራ ትናንት ለአሜሪካ ድምፅ አስረድተዋል። የፓርቲያቸውን የስራ አስፈጻሚ ኮሚቴ ውሳኔ በማብራራት ይጀምራሉ። ስራ አስፈጻሚ ባደረገው ስብሰባ በሶስት መሰረታዊ ጉዳዮች ላይ ለመነጋገርም ለመደራደርም ወስንናል። አንደኛው የቀሩት የፖለቲካ እስረኞች እንዲፈቱ የኢህአዴግም አባል የሆነ የመንግስትም አካል የሆነ ኦህድድ ይህን እንዲያመቻች ለመነጋገር ወስንናል ከኦህድድ ጋር ለመነጋገር በዚህ ጉዳይ። ሁለተኛው ለመነጋገር የወሰንነው ዋናው ጉዳይ ነጻና ፍትሃዊ ምርጫ በኢትዮጵያ ምድር እንዲኖር ነው። ያን ለማድረግ ደግሞ ነጻና ገለልተኛ የሆነ ምርጫ የመቋቋሙ ጉዳይ ለነገ የተነጎዳ የሚታለፍ አይደለም። ስለዚህ ኢህአደግ አባል የሆነ ኦፒዲዮ እና የኢትዮጵያ መንግስት አካል የሆነ ኦፒዲዮ በዚህ መቅጣጫ የሚያደርጋቸው ነው። ተደራድሮ ኢህአዴግ እንዲደራደር በማድረግ የሚሆን ኢህአዴግን በመለወጥ የሚሆን በማስገደድ ሆን በምን የሚሆን ሚናው ምን ሊሆን እንደሚችል ለመነጋገር ለመደራደር ወስንናል። ከነጻና ፊታዊ ምርጫ አንፃር የፖለቲካ ምህዳርን ከማስፋት አንፃር ኢትዮጵያ ውስጥ ሀቀኛ ዴሞክራሲያዊ ስርዓት ሀቀኛ ፌዴራላዊ ስርዓት ከማምጣቱ አንጻር ለመነጋገር የወሰን ነው። እነሱ ባደረጉት ጥሪ ከዚህ በፊት እኛም በተደጋጋሚ ጥሪ ስናደርግ ነበር። በነጻ ኦሮሚያ ውስጥ የመንቀሳቀስ ቢሮ ለምሳሌ በነጻ የመክፈትና የማንቀሳቀስ ህዝባችን የማደራጀት በተለይ በተለይ ኦፒዲዮ ድርጅታችን በኦሮሚያ ውስጥ በሚያደርጋቸው ህጋዊና ሰላማዊ ትግሎች፣ እንቅስቃሴዎች እንቅፋት እንዳይሆን ከዚህ በፊት እንደነበረ እንደ ሶማይ ክዱም እኛም አንክድም እኛም እናቃለን። እንቅፋት እንዳይሆን ህዝቡን በነጻ የፈለገውን ይምረጥ። ነገ ቢፈልግ ኦፒዶን ይምረጥ፣ ቢፈልግ እኛን ይምረጥ። የዚህን ህዝብ ትግል ወዝ እንዲሻገር፣ ግቡን እንዲመታ በምናደርገው እንቅስቃሴዎች ኦፒዶ እንቅፋት እንዳይሆን በእነዚህ ሶስት መሠረታዊ ጉዳዮች ላይ ለመደራደር ወስንናል። ዶክተር መረራ ስብሰባው የተካሄደው በቅርቡ ኦፒዲዮ ራሱ ወይም የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ያደረገውን ጥሪ ሀገር ውስጥ ላሉም ከሀገር ውጭ ላሉም በሚል ያቀረበውን ጥሪ ወይ ደግሞ በዛ ላይ የሰጠውን አስተያየት መነሻ አርጋችሁ ነው? ይህንን ነው። ከዚህ በፊትም ስንጠይቅ ነበር። እኔም እስር ቤት ሆኜ ድርጅታችን ሲጠይቅ ነበር። ከዛ በፊትም ከኢትዮጵያ መንግስት ጋር የፖለቲካ ምህዳሩን ለማስፋት ብለን ስንጠይቅ ነበር። የኦሮሚያ ክልላዊ መንግስትንም ስንጠይቅ ነበር። እነሱ ደግሞ የዘገየም ቢሆን እንደዚ አይነት ማስተላለፋቸው እኛ በህጋዊና ሰላማዊ መንገድ በሀገር ውስጥ የምንንቀሳቀስ ፖለቲካ ድርጅት ስለሆን በእነዚህ መሰረታዊ ጉዳዮች ላይ ኦህደድ፣ ኢህአዴግ ከሁለቱም ጋር ለመነጋገር ለመደራደር እንፈልጋለን። ኦህደድ ለራሱ መፈጸም የሚችላቸውን እንዲፈጽም አባል ድርጅቶች ጋርም የሚያስወስነውን ለማስወሰን በሚችል ደረጃ ማንዴት ካለው አናውቅም። ዋና ጉዳይ ግን በእነዚህ ሶስቱ መሰረታዊ ጉዳዮች ለመነጋገርም ለመደራደርም ወስንናል። ይህ ጥሪ ወይም የወሰናችሁት ለኦህዴድ ነው ለኢህአዴግ አይደለም። በጠቃላይ የጠራ ነው ኦህዴድ ነው። ስለዚህ እኛ ምንድነው ከኢህአዴግም ጋር በር አልዘጋንም እንዳልኩ ነው። ኢህአዴግ ፓርቲ አባል የሆነ ና የኢትዮጵያ መንግስት አካል የሆነው ኦህዴድ እና ኦሮሚያ ክልላዊ መንግስት የሚመራው ድርጅት ለራሱ ለመፈጸም የሚችላቸውን ራሱ እንዲፈጽም፣ ለራሱ መፈጸም የማይችላቸውን በባይረግ ደረጃ መፈጸም ያለባቸው ጉዳዮችን ዞሮ ዞሮ ኦሮሚያ ብቻ የነጻነት ደሴት ሊሆን አይችልም እንዲያስፈጽም ጭምር ነው። በዚህ በኩል ኢህአደግም በኦፒዶ በኩል ጥሪ አድርግ አናቅም፣ ኦፒዶም በራሱ ጥሪ አድርግ አናቅም። ዋናው ጉዳይ ግን ችግሮችን መፍታት ነው ኛው የኦሮሚያ ገዢ ፓርቲ ኦህዴድ እስካሁን በዚህ የኦፌኮ ውሳኔ ላይ የሰጠው አስተያየት የለም። የክልሉ መንግስት ቃል አቀባዮች ምላሽ እንዳገኘው በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለዕለቱ አብይ ርዕስ የተዘጋጀው ዘገባ እጃችን ገብቷል። በኦሮሚያ ክልል ባሌ ዞን መዳዋላቡ ወረዳ በዛሬ ዕለት ገበያ ቦታ ላይ በመከላከያ ኃይሎች በተተኮሰ ጥይት ሦስት ሰዎች ሞቱ፣ ሰባቱ ደግሞ ቆሰሉ ሲሉ የአካባቢው ነዋሪዎችና ስሙን መግለጥ ያልፈለገ የወረዳው ባለሥልጣን አስታውቀዋል። በሌላ በኩል በሐረሪ ክልል ስር በሚገኘው ሐማሬሳ መጠለያ ጣቢያ ተጠልለው በሚገኙ የሶማሌ ክልል ተፈናቃዮችና የጸጥታ አካላት መካከል በተፈጠረ ግጭት አራት ግለሰቦች ሲሞቱ 11 ሰዎች መቁሰላቸውን የምስራቅ ሐረርጌ ዞን አስተዳዳሪ አስታውቀዋል። በተጨማሪም ከዛሬ ጀምሮ እስከ ረቡዕ ድረስ የሚዘልቀው የንግድ እንቅስቃሴ የማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረግ መጀመሩን ነዋሪዎች ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ በዛሬ ሁለት በባሌ ዞን በመዳ ወላቡ ወረዳ መዳ በተባለች ቀበሌ የገበያ ቦታ ላይ ምክንያቱ ባልታወቀ ሁኔታ በተፈጠረ ግጭት የሶስት ሰው ህይወት ማለፉን አካባቢው ላይ መኖሩን ይገለጻልን ስሙን እንዳንጠቅስ የጠየቀ ነዋሪ ነግሮናል። ዛሬ ግጭት ነበረ በህዝብና በቃ ግጭት ነበረ። ሶስት ሰው ሞቶ ሰባት ሰው ቆስሏል። ምንድን ነው የግጭቱ መነሻ? ምንም ምክንያት የለም። ትላንት ልጆቹ ውሀ ምናምን እየታጠቡ መከላከያ መጥቶ ለምን እዚህ ላይ ትጠጠባላቸው ምናምን ብሎ በዛው ደበደቡት ማለት ነው። ከዛ ወስዶ ወደ አስራ ሁለት ልጆች ማለት ነው፣ ከነሱ ካምፕ ወስዶ እዛ ቀጠቀጡ። ጸጉራቸውም ግን በታርቡስ ማለት ነው። ሌሎቹ የቆሰሉ አሉ። ከዛ ውጭ ዛሬ የተከሰተ ደግሞ ስር ሰው ተመታ። እንዲሁ ገበያ ነበረ እዛ መዳ ምትባለች ቀበሌ ያለ ምንም ምክንያት ተገባይ ያለው ገቶ ሁለት ሴቶች እንደውም ወተት ትሸጠው ነበረ እዛው በጥይት ተመትቶ ወዳው ሞቱ። ወዳ እዛው ሞቱ። አንድ ልጅ እዛ ሞተ። አንዷ ደግሞ ሴት መንገድ ላይ ነው የሞተችው። አንዱ መደበላ ሆስፒታል ላይ ሞተች። የሟቾቹ ማንነት አለህ እንደው ካለህ ማን ማን ይባላሉ? ስማቸውን ካወቀው አካባቢው ላይ ነዋሪ ናቸው። አርቦሊ አሊ ሰላድ ነው የምትባለች፣ አርባ አምስት የድሜ አርባ አምስት ነች። የስምንት ልጆች እናት ናት። አንዷ ደግሞ ጀዋራ ነው የምትባላት፣ ጀዋራ ሺህ አደም ካነታ እድሜው አርባ የሰባት ልጆች እናት ናት። አንዱ ህፃን ደግሞ ወንድ ነው ጠይብ መሀመድ። ፈካሻ ነው የሚባለው አስራ አራት አመት ነው። አንዱ እዛ ነው የሞተ አንዱ ደግሞ መንገድ ላይ ከዛ መዳ የምትባለች ቀበሌ ከመዳ እስከ ሆስፒታሉ ሰላሳ ሶስት ኪሎ ሜትር ነው። ከዛ እስከዚህ እስከምትመጣ አንዱ መንገድ ላይ የሞተች ልጆችና አንዷ ደግሞ ገብታ ሆስፒታሉን ገብታ እዛ ነው የሞተች። ሆስፒታሉ ውስጥ ነው የሞተች። አሁን ምን ይመስላል ያለው ሁኔታ መዳ ወላቡ ወረዳ ብድሬ ህዝቡ በጣም እዛ ሆስፒታል እንትን እያሉ እየለቀሱ ምን እያሉ በቃ እኛን ተስፋ የለንም አባት የለንም እያሉ በጣም የሌለ ነገር ነው የተከሰተው። ገበያ መሀል ነው ይሄ አቤት፣ ገበያ መሀል ነው የሆነው ገበያ ነው። ዛሬ ሰኞ እዛ መዳ የምትባለች ቀበሌ ገበያ ዛሬ ነው እዛ ነው የሚገበዩ። በሌላ በኩል በዚሁ አካባቢ ነዋሪ መሆኑን የገለጸልን ሌላ የዓይን ማኝ ግጭቱ የተፈጠረው በኦሮሚያና በሶማሌ ክልል አዋሳኝ ድንበር ላይ ከብቶችን ውሃ በማጠጣት ምክንያት በተፈጠረ ግጭት መከላከያ በመካከል በመግባቱ ነው ይላል። ሶማሌና ኦሮሞ በቅልቅል ተቀላቅለው የሚኖሩም አሉ። በሰላም እስከ ዛሬ ያሉ አብሮ እየኖሩ እንደሆነ ማንም ያውቃል። በታሪክ እናንተ የምታቁጡ ትችላላችሁ። ማንም የሶማሌ ልጆች ላይ ማንም የሶማሌ ተወላጅ ላይ አንዳችም አደጋ እያደረሰ እና ሊያደርስም ያስበ ሰው የለም ነው። መከላከያዎች ግን ከአንዳንድ ሶማሌዎች የጦር ኃላፊዎች አዛዦች ጋር በመሆን ህዝቡ ላይ ተኩሰው ልጆቹ ላይ ተኩሰው እንደዚህ አይነት አደጋ እያደረሱ ነው ያሉት። አሁንም ያው ልጆቹ ተገድቶ ግማሹ ሆስፒታል ገብቶ፣ ግማሹ ደግሞ ሆስፒታልን ሳያገኝ እዛ ኔትወርክ የሌለበት ቦታ ነው። ህዝቡ በቃ ተረባርበው ማን ነው የቆሰለው ማን ነው የሞተው ብለው እርስ በርስ ያው እየተፋለገ ነው ያለው። የመዳ ወላቡ ወረዳ የጸጥታ ኃላፊ መሆናቸው የተነገረን አቶ ማሙዬ በላይነህ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ ነበር፣ አልተሳካልኝም። በሌላ በኩል ስሙንና ማንነቱን እንዳንጠቅስ የጠየቀኝ በወረዳው ውስጥ በኃላፊነት ቦታ ላይ የሚሰራ ግለሰብ በዛሬው ዕለት የተጠቀሱት ሰዎች ህይወት በተኩስ ማለፉንና ሰዎችን መቁሰላቸውን ተናግሯል። በሌላ በኩል በሀረሪ ክልል ስር በሚገኘው ከኢትዮ ኢትዮጵያ ሶማሌ የተፈናቀሉ ሰዎች የሚኖሩበት ሀማሬሳ መጠለያ ካምፕ ተጠልለው በሚገኙ ተፈናቃዮች ላይ በተከፈተ ተኩስ ህይወት ማለፉን የምስራቅ ሐረርጌ ዞን አስተዳዳሪ አቶ ጀማል አህመድ ለአሜሪካ ድምጽ ተናግረዋል። በትናንትናው ዕለት ያው ከኢትዮ ሶማሌ የተፈናቀሉ ሰዎች የሚኖሩበት ካምፕ አካባቢ ከሌላ ቦታ ከመሀል ነገር ይህን ኪሎ የሚመጣ መኪና ነበር። እሺ መንገድ ላይ እዛ አካባቢ ሲደርስ ማንነታቸው ያልታወቁ ግለሰቦች መኪናውን ይዞ ወደ ካምፕ አካባቢ ያስገባሉ። መግባት የነበረበት መኪና አልነበረም። እሱን ተከትሎ እዛ አካባቢ መኪናውን ለማውጣት በሚደረገው እንትርስ ግርግር ውስጥ የሰው ሕይወት የጠፋበት ሁኔታ ነው ያለው። ምንድን ነው የተፈጠረው ግርግር ሲሉ መኪናው ወደዛ መግባት አልነበረበትም ሲሉስ? ወዴት ነበር መሄድ የነበረበት መኪናና መኪናውን? እና ግን በወቅቱ እዚያ አካባቢ አልነበርንም እኔ ሌላ ቦታ ነበርኩና ለችግር እንግዲህ እዛ አካባቢ የደረሰ መኪና ከመንገድ ወደ ካምፕ ቤተሰቡ የሚኖርበት ካምፕ አካባቢ በመግባት መግባት የነበረበት ስላልነበረ ከዚያ ለማውጣትም የገባ የጸጥታ ኃይል ነበር ያንን ለማውጣት እዛ ሲገባ አካባቢ ግርግር ይፈጠራል። አታወጡም ነው ህብረተሰቡ ለእኛን የመጣው የምል ህብረተሰቡ አያውቅም፣ መረጃ የላቸውም። ሌላ ጊዜ ግን በዛ የሚገቡ መኪኖች ነበሩ፣ ገብቶ የእርዳታ ምናምን የሚያራግፉ ነበሩ። እሱን ለመቀበል የወጡ ህብረተሰብ ከካምብ አካባቢ የወጡ ነበሩ። ያንን ተከትሎ ለማውጣት በተደረገው እንቅስቃሴ ያው የሰዎች መጥፋቱን ነው። ሌላው ማስረጃን ዝርዝሩን ከተጣራ በኋላ ከተመረመረ በኋላ አሁን ዝርዝሩን የሚነበር ከሆነ ዝርዝሩ ለመስረጃ ያንን ችግር መርምሮ كل ما ترى فكر في اللي ኃላፊው በዚህ መካከል መከላከያና ሌላ ልዩ ታጣቂ በተኮሱት ጥይት የአራት ሰዎች ህይወት ማለፉን፣ አስራአንድ ሰዎች መቁሰላቸውን ተናግረዋል። በሌላ በኩል በቦታው ነበርኩ ያለ የአይን ማኝ እህል የጫኑት ሰባት መኪኖች ግቢ ውስጥ አስገብተው ለተፈናቃዮቹ የመጣ እርዳታ ካስመሰሉ በኋላ መልሰው እንደገና ሊያወጡት ሲሉ ነው ግጭቱ የተፈጠረው ብሏል። በአሁኑ ሰዓት የቆሰሉት ሰዎች ጀጉላ በሀረር ከተማ ጀጉላ እና ህይወት ፋና በተባሉ ሆስፒታሎች እንደሚገኙም ገልጾልናል። በተያያዘ ዜና በዛሬው ዕለት በመላው ኦሮሚያ ክልል የተጠራው የመገበያየት ማቆም አድማ በተለያዩ የኦሮሚያ ክልል ከተሞች ተግባራዊ መደረጉን ነው። ይህንኑ ለማረጋገጥ ወደ ተለያዩ ከተሞች ደውለን ነዋሪዎችን ጠይቀን ነበር። የሜኤሷ ነዋሪ ስለ ከተማቸው ተከታዩን ብላናለች። ዛሬ ቀኑ ሙሉ ሁሉም ሱቅ ነው በሙሉ ሁሉም ገበያ ነው የገበያ ቦታ ነው የተዘጋው። ሁሉም ቦታ ነው የተዘጋ። መንገዶቹም ዝግ ነው። በቃ የሆነ ሁለት ተሳይ ለማለት ማለት ነው። ታድገው ቶክስ ምናምን ነበረ። የተደበደቡና የታሰሩ ልጆች አሉ። በባሌ ዞን ግንር ከተማ ነዋሪም በከተማቸው የተከሰተውን ያስረዳሉ። ከተማ ግን ትንሽ ግርግር አንስቶ ነበር የኦሮሞ ሕዝብ ግማሽ እየታሰረ ግማሽ እየተለቀቀ ከተለቀቀ እኩል መለቀቅ አለበት የሚለው ነገር ነው አሉ ያነሱት። ከዛ በኋላ ወደ ፌዴራሉ በየቦታው ተፈተኖ አረጋጉት። መንገድም ገበያው ነበር ወዲህና ወዲህ መዘጋጋት ነበር። ገበያ ወዲህና ወዲህ እንዳይሄዱት ገበያ ነበር አካባቢ ላይ ዛሬ ገበያው በቃ ሰው እንዳይሄደው መኪናም ተዘጋው። ይሄ ደም አልተመለሰም ከዚህም የወጣ የለም መኪና መንገድ ላይ ደግሞ በየገጠሩ ደግሞ መኪና እንዳያልፈው ድንጋይ መዘጋጋት ምናምን አለ። በሐሮማያ ዩኒቨርሲቲ በተማሪዎችና በታጣቂዎች መካከል ግጭት መፈጠሩንም አንድ ተማሪ ገልጾልናል። በተጨማሪም በነቀምቴ፣ በደንቢ ዶሎ፣ በሻምቡ፣ በምዕራብ አርሲ፣ በምዕራብ ሐረርጌ፣ በአምቦ እና በሌሎች ከተሞችም የገበያ ማቆም አድማው ተግባራዊ መደረጉን ነዋሪዎች ይናገራሉ። ምክንያቱ ደግሞ በእስር ላይ የሚገኙ ሁሉም የፖለቲካና የህሊና እስረኞች ይፈቱ የሚል ነው ብለውናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ጉዳይ ይወስደናል። በኦጋዴን ነጻ አውጪ ግንባርና በኢትዮጵያ መንግስት መካከል ለሶስት ቀናት ይቆያል የተባለ ውይይት ትናንት እሁድ ተጀምረዋል ይላል። በኢትዮጵያ ባለስልጣናትና በኦብነግ መካከል ንግግሩ የተጀመረው ተለይቶ ባልተገለጠ የኬንያ ከተማ መሆኑንም የአሜሪካ ድምፅ የሶማለኛ ዝግጅት ክፍል ባልደረባ ሀሩን ማሩፍ ዘግቧል። ዝርዝሩን ሰለሞን አባተ ይዞ ትናንት እሁድ የካቲት አራት 2010 ዓ ም መጀመሩ የተነገረው ድርድር የንግግሮቹ የመጀመሪያ ዙር እንደሆነ ተገልጿል። የኦጋዴን ብሔራዊ ነጻ አውጪ ግንባር ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ለቪኦኤ በሰጡት ቃል መሠረት ሁለቱም ወገኖች አራት አራት ልዑካን ነው ወደ ኬንያ የሰደዱት። የኦብነጉ ልዑካን ቡድን የተመራው በውጭ ጉዳዮች ኃላፊው አብዲራህማን ማህዲ እንደሆነ ተገልጿል። በኢትዮጵያ በኩል ግን መሪው ማን እንደሆነ አይታወቅ እንጂ የሶማሌ ክልል ፕሬዚደንት አብዲ መሐመድ ኦማር ከሌሎች ባለሥልጣናት ጋር በድርድሩ ጠረጴዛ ላይ እንደነበሩ የውይይቱ አመቻቾች ያወጡት ፎቶግራፍ ያሳያል። ለንግግር የቀረቡት በርካታ ጉዳዮች መሆናቸውን የኦብነጉ ቃል አቀባይ ሂርሞጌ ለቪኦኤ ገልጸዋል። የመጀመሪያው ቀን ውይይት የሞቀ ግንኙነት የተስተዋለበት እንደሆነ ቢነገርም ውጤቱ ምን ሊሆን ይችል ይሆን? ይርሞጌ ቀድመን መናገር አንችልም። ይሁን እንጂ ንግግሮቹ በመርህ ላይ፣ በካሳ ጉዳዮች ላይ፣ ራስን በራስ በማስተዳደር በነጻነት በውሳኔ ህዝብ፣ በምጣኔ ሀብትና በመቶች ዓመታት በዘለቀ ወረራ ወይም የኃይል ይዞታ ጉዳዮች ላይ ነው የሚያተኩሩት። ምንም እንኳን በኦብነግና በኢትዮጵያ መንግሥት መካከል ከስድስትና ከአምስት ዓመታት በፊት ሁለት ጊዜ ድርድሮች ቢጀመሩም አንዱም ወገን ከያዘው አቋም ፈቀቅ ማለት ወይም መልቀቅ ባለመፍቀዱ ምክንያት ተጨናግፈዋል። እነዚያ ውይይቶች በመጠራጠር የተሞሉ መተማመን የራቃቸው እንደነበሩ የዓለም አቀፉ የቀውስ መፍትሔ አፈላላጊ ቡድን አይሲጂ የአፍሪካ ቀንድ ፕሮጀክት ዳይሬክተር ራሽድ አብዲ ለቪኦኤ ገልጸዋል። የመለስ ዜናዊ ህልፈትና ተከትለውም የተፈጠሩት የሽግግር ሁኔታዎች ጫና ሳያሳድሩ እንዳልቀሩ ራሽድ አሊ ተናግረዋል። ሁለቱም ወገኖች ትኩረት የራቃቸው ይመስለኛል። በኦግነግ በኩል ወደ ጠረጴዛው የቀረቡት ምን እንደሚፈልጉ አንጥረው ሳያውቁ ነው። ኢትዮጵያውያኑ ባለሥልጣናት ይፈልጉ የነበረው ደግሞ እጅግ አነስተኛ የሆነ የዘዴ ወይም የታክቲክ ጥቅም ነበር። አሁንም ቢሆን ውይይቶቹ ቢጀመሩም፣ ይላሉ ራሽድ አሊ፣ ስፋት ባላቸው ጉዳዮች ላይ መግባባትና ከያዟቸው አቋሞች ፈቀቅ ማለት ካልፈለጉ ወደፊት መቀጠል አስቸጋሪ ይሆንባቸዋል። ዋናው አጣብቂኝ ደግሞ የኢትዮጵያ ሕገ መንግሥትና የውሳኔ ሕዝብ ጉዳዮች ናቸው። ኦብነግ የኢትዮጵያን ሕገ መንግሥት አላውቅም ሲል የኢትዮጵያ ባለሥልጣናት ደግሞ ይህንን አቋሙን እንዲቀይር ይፈልጋሉ ብለዋል ራሽድ አሊ። በመሆኑም ከከባዶቹና አነጋጋሪዎቹ ጉዳዮች አንዱ ይህ ሳይሆን እንደማይቀር ጠቁመዋል። አሁን ኢትዮጵያ ውስጥ ያለው ሁኔታ ለውይይቶቹ እንደገና መጀመር የፈጠሩት ምቹ አዝማሚያ መኖሩን የኦብነጉ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ጠቁመዋል። አሁን ኢትዮጵያ ውስጥ ትልልቅ ለውጦች አሉ ብለን እናምናለን። አሁን ሰዎችን ዝም ማሰኘት አይቻልም። ድርድሮቹ ኢትዮጵያ ውስጥ ያሉት ሁኔታዎች በየዕለቱ፣ በየሳምንቱ፣ በየወሩ እየተለዋወጡ ካሉበት ሁኔታ ጋር ገጥመዋል። እነዚህ ሁኔታዎች ደግሞ ተያያዥ ጫና አላቸው። በድርድሮቹ ዙሪያ ያለው ሁኔታ እና አየር መልካም መሆኑንም ሂርሞጊያ አክለው ተናግረዋል። ስለ ውጤቶቹ መተንበይ ግን አስቸግሯቸዋል። የአይሲጂው አብዲራሺድ ደግሞ አሁን ያሉት ሁኔታዎች ምናልባት ለኢትዮጵያ ባለሥልጣናት በሚያዳላ ሁኔታ ውጤት ሳያስገኙ እንደማይቀሩ ይገምታሉ። ውይይቶቹ እየተካሄዱ ያሉት ኢትዮጵያ የተለያዩ አይነቶች ባላቸው ተጽዕኖዎች ስር ባለችበት ወቅት ነው። የበረታ ያለመረጋጋት ውስጥ ነች። ስለዚህ አንዳች መልካም ዜና አብዝቶ የምትፈልግበት ወቅት ነው። ስለዚህ የድርድሩ መጀመር በዓለም አቀፍ ደረጃም ቢሆን ጥሩ ገጽታን ያሳይላታል። ይኸው ከተቃዋሚዎች ጋር እየተነጋገርነን እኮ እንድትልም ዕድል ይሰጣታል። ስለዚህ አዲስ ድርድር ከኢትዮጵያ ባለሥልጣናት አንዳች ምላሽ ለመስማት ደውዬ ነበር ያነጋገርኳቸው ባለሥልጣን በሌላ አካባቢያዊ ጉዳይ የተጠመዱ መሆናቸውን ገልጸውልኝ፣ ስለ ኢትዮጵያ መንግሥትና ኦብነጉ ድርድር ብዙም የሚነግሩኝ መረጃ እንደሌላቸው ገልጸውልኛል። የድርድሩን መጀመር ግን አላስተባበሉም። አቶ ጉርሜሳ አያነውን ጨምሮ የአራት የኦፌኮ አመራር አባላትና ሌሎች ተከሳሾች ክስ እንዲቋረጥ መወሰኑን ጠቅላይ አቃቤ ህግ አስታውቋል። ይሁንና በፍርድ ቤት መጋፋት የተፈረደባቸው በመሆኑ ጉዳያቸው በፌዴራል የይቅርታ ቦርድ እንደሚታይም ተገልጧል። በሌላ በኩል ሰማያዊ ፓርቲ መንግሥት አስቀድሞ ገብቷል ባለው ቃል መሠረት የፖለቲካና የህሊና እስረኞችን እንዲፈታ ጠይቋል። መለስካቸው አመሃ ዘገባውን ልኳል። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ እንዲሁም በዚሁ መዝገብ አብረዋቸው ተከሰው በፍርድ ቤት ሲከራከሩ የነበሩ ክሳቸው መቋረጡን ጠቅላይ ዐቃቤ ሕግ አስታወቀ። ዛሬ በሰባት ሰዓት የዜና አወጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን እንዳመለከተው የተከሳሾቹ ክስ እንዲቋረጥ ይወሰን እንጂ ተጨማሪ ሂደት ይኖራል። በዜናው በዝርዝር እንደተመለከተው እነ አቶ ጉርሜ ሳያኑ ጉዳያቸውን በፍርድ ቤት እየተከታተሉ በነበሩበት ወቅት በችሉት መዳፈር ሳቢያ ፍርድ ቤቱ በአራቱ የአመራር አባላት ላይ የአንድ ዓመት በተቀሩት ተከሳሾች ላይ ደግሞ የስድስት ወር እስራት ፈርዶባቸዋል። በመሆኑም የፌዴራል የይቅርታ ቦርድ ነጻ የመውጣታቸውን ጉዳይ እንደሚመለከተው በዜናው ተገልጿል። በመጨረሻም ወደ ሀገሪቱ ርዕሰ ብሔር እንደሚመራም ታውቋል። በሌላ በኩል ደግሞ ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ መንግስት ገብቶታል ባለው ቃል መሠረት የፖለቲካና የህሊና እስረኞችን እንዲፈታ ጥሪ አቅርበዋል። የሰማያዊ መግለጫ እንደሚለው መንግሥት ቀደም ሲል በአደባባይ በግልጽ የገባውን ቃል ክዷል። አቶ ይድነቃቸው ከበደ የፓርቲው ብሔራዊ ምክር ቤት ሰብሳቢ መግለጫውን በንባብ አሰምተው ነበረ። ህወሓት መራሹ ኢህአዴግ መንግሥት ከደረሰበት ሁለንተናዊ ጫና በመነሳት የፖለቲካ ፓርቲ አባላትና መሪዎችን ጨምሮ ሌሎች ግለሰቦች ክሳቸው ተቋርጦ ወይም በምህረት ከእስር እንደሚፈቱ ለሕዝብ ቃል መግባቱ የሚታወስ ነው። በይፋ ለሕዝብ የገባውን ቃል ተግባር ያደርጋል ተብሎ በሚጠበቅ በጦር አስቀድሞ ያልተገለጸ በይቅርታ ወይም የይቅርታ ፎርም ማመልከቻ ላይ ፈርሙ መባላቸውና ይህንን ፈርማችሁ ካላስገባችሁ ከእስር አልፈታችሁም የሚል አጓጉል ፈሊጥ በማምጣት ቀድሞ የገባውን ቃል በማጠፍ በአደባባይ እየካደ ይገኛል። አራቱ የኢህአዴግ አባል ድርጅት መሪዎች በአንድ ላይ ሆነው በሰጡት መግለጫ ላይ ጠቅላይ ሚኒስትር ኃይለማርያም ደሳሌ እንደተናገሩት ከሆነ የፖለቲካ ድርጅት መሪዎችና ሌሎች ግለሰቦችም ባጠፉት ጥፋት በሕግ ተፈርዶባቸው ለታሰሩ በሕግ መሠረት ምህረት ይደረግላቸዋል ማለታቸው ይታወሳል። ከዚህ በኋላም ጠቅላይ አቃቢ ሕጉ አቶ ጌታቸው አምባዬ የክስ ማቋረጥና የምህረቱን አካሄድ ሲገልጹ የተከሰሱ ሁሉ በወንጀል የተጠረጠሩ የተፈረደባቸውም በጥፋታቸው የተፈረደባቸው መሆናቸውን በአጽንኦት ተናግረዋል። እናም የፖለቲካም ሆነ የህሊና እስረኛ በሀገሪቱ ውስጥ እንደሌሉ አረጋግጠዋል። ይሁንና ሰማያዊ ፓርቲ የሚለው ከዚህ የተለየ ነው። አቶ ይድነቃቸው ከበደም የአገዛዙ ሥርዓት ቀድሞ ለህዝብ የገባውን ቃል መፈጸሙ እንደተጠበቀ ሆኖ ለተሻለ አገራዊ መግባባትና የተረጋጋ ሰላማዊ የፖለቲካ ስርዓት በአገራችን እሁን እንዲሆን ከሚያግዙ ነገሮች ውስጥ አንዱ የሊና እስረኞችን መፍታት ነው። ስለሆነም አቶ አንዳርጋቸውን ጽጌ ጨምሮ ከገዢው ስርዓት በአመለካከት በመለየታቸው ብቻ በግፍ እስር የተዳረጉ የፖለቲካ ፓርቲ መሪዎችና አባላት፣ የሰብአዊ መብት ተሟጋቾች፣ ጋዜጠኞች እንዲሁም የእምነት አባቶች በሙሉ ከእስር ተፈተው ሁሉን አቀፍ ውይይትና ድርድር ተካሂዶ ሰላማዊ የስልጣን ሽግግር በአገራችን በአስቸኳይ ተግባራዊ ሊደረግ እንደሚገባ ሰማያዊ ፓርቲ በጽኑ ያምናል። የፓርቲው መግለጫ ዓላማ ያብራሩት የሰማያዊ ፓርቲ የእስረኛ ቅበላ ኮሚቴ ሰብሳቢ አቶ ዳንኤል ሽበሽም የሕዝብ ጥያቄና የኢህአዴግ ምላሽ የተለያየ መሆኑን አስገንዝበው ይህን ብለው ነበረ። ትላንትና ከእስረኛ ቤተሰቦች እንደሰማሁት ከሆነ የግንቦት ሰባት አባል ነኝ ብለህ ፈርም፣ እኔ አሸባሪ ነኝ ብለህ ፈርም ይቅርታ ፎርሙ ላይ ተብሎ ይጠየቃሉ። ለዚሁ እነ ናትናኤል መኮንን፣ እነ እስክንድር ነጋ፣ እንደ አንዷለም አራጌ፣ እንደ ዮናታን ተስፋዬ መሳሰሉ ስለዚህ በዚህ አይነት ሁኔታ መንግስት ለመፍታት ሙሉ ለሙሉ ዝግጁ ነው የሚለው ጥርጣሬ ፈጥሮብናል። ለዚሁ ነው ይህን መግለጫ ዛሬ ያወጣ ነው። በእነ አቶ አንዱአለም አራጌ መዝገብ ከዓመታት በፊት አምስት ዓመት ፍርድ ተፈርዶባቸው በቃሊቲ የሚገኙት የአቶ ክንፈ ሚካኤል ደበበናት ወይዘሮ ብጻት ኃይለ ጊዮርጊስ የሚሰማቸውም መንግስት ቃሉን እንዳጠፈ ነው በሰፊው በኢትዮጵያ ሕዝብ የተነገረው በሚዲያ እንደገና ያ ነገር ታጥፎ ተጠርተው እነኚህ ልጆች ግንቦት ሰባት ነን ብላችሁ ፈርሙ ሲባሉ አንፈርምም በማለታቸው በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሁንም አሁንም ደስታው ከዛ ይፈታሉ ካሉበት ቀን አለመፈረማቸው እኔን አስደስቶኛል። የቀድሞ አንድነት ፓርቲ የአቶ ናትናኤል መኮንን ባለቤት ወይዘሮ ፍቅርተ ሞገሰንም አናግሬያቸው ነበረ። አቶ ናትናኤል የ18 ዓመት ፍርደኛ ናቸው። አሁን በቀደምታ ሄጅ ነበር። ቅዳሜ ዕለት ዓርብ ዕለት ከሳ በኋላ ተጠርተው እንዲፈርሙ ተጠይቆ ነበር። አልፈርምም ስላለ ያው እንግዲህ መልሳቸውን ይጠብቃል። ፈርሙ የተባሉት በምንድን ነው? እኔ ግልጽ አድርጓል ነገረኝ። ወረቀት ፈርሙ ተብለን ነበረ፣ አንፈርም ብያለሁኝ። ምክንያቱም እኔ ወንጀለኛ አይደለሁም። የሰራሁት እንትን የለም በደል የለም። በሰላማዊ ትግል ታግግ ያለሁኝ የሰላማዊ ታጋይ ነኝ። ስለዚህ እኔ ነጻነቴን እንጂ የጠየኩት ሌላ ነገር የሰራው ስለሌላ አልፈርም ብዬ ተመልሻለሁ ብሎኛል። የሌላው የአስራ አራት ዓመት ፍርደኛ የአቶ አንዱ ዓለም አያሌው ባለቤት ወይዘሮ ያየሽ ተፈራም ይህን ብለውኛል። ቅዳሜ ሄጄ ነበረ ሐሙስ ከተነገረ በኋላ ቅዳሜ ሄጄ ነበረ። ቅዳሜ ዕለት ነው የጠየኩት። የግንቦት ሰባት አባል ነን ይቅርታ ብያለሁ ብለ ካልፈርምነት ትወጣለህ ተባልኩኝ አለ። አልፈርምም፣ አይደለሁም፣ አልተጸጸትኩም፣ ይቅርታም አልጠይቅም፣ ይቅርታም አልጠየቅኩም። ስለዚህ አልፈርምም፣ ኩራት ነው እኮራበታለሁ። በተመሳሳይ ሁኔታ ፍርድ ተፈርዶባቸው ምሕረት የሚጠብቁ እስረኞች የቤተሰብ አባላት የሚያረጋግጡት እስረኞቹ ይህን ቅጽ ሞልተው እንዲፈርሙ ነው። አያሌ እስረኞችም ቅድመ ሁኔታውን ለመፈረም ፈቃደኞች እንዳልሆኑም ይነገራል። መንግሥት በበኩሉ ይህን እርምጃ ሕግን እንደ ማስከበር እንደሚመለከተው ደጋግሞ ገልጿል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች ተከታዩም ከእስረኞች ጉዳይ ጋር ያቆየናል። የኢህአዴግ ስራ አስፈጻሚ ኮሚቴ ይቅርታና የክስ ማቋረጥ እርምጃ እንደሚወስድ በወሰነው መሰረት እስረኞች ከእስር መለቀቅ መጀመራቸውን ጠቅላይ አቃቤ ህጉ ለአገር ውስጥ መገናኛ ብዙሃን በማስታወቅ ላይ ናቸው። በሌላ በኩል አንዳንዶቹ የግንቦት ሰባት ሰባት አባል መሆናቸውን አምነው እንዲፈርሙ ሲጠየቁ ቀደም ብሎ በመለስካቸው ዘገባም እንደተመለከተው የተወሰኑት እስረኞች ክሳቸው ሲቋረጥ፣ ሌሎች የይቅርታ ደብዳቤውን የመፈረም ሂደት መከተላቸውን ወይም መሆናቸውን የታሳሪ ቤተሰቦች ተናግረዋል። አንዳንዶቹ ከማረቢያ ቤት ወጥተው ለተሀድሶ ስልጠና መግባታቸውም ተነግረዋል። ጽዮን ግርማ ከእስረኞቹ ቤተሰቦች አንዳንዶቹን አነጋግራ ተከታዩን አጠናቅራለች። በኢትዮጵያ የሚገኙ እስረኞች ብዛት በውል በቁጥር ባይታወቅም በፌዴራል በአማራና በኦሮሚያ ክልል የሚገኙ የተለያዩ እስረኞች ከእስር መለቀቅ ከጀመሩ ሁለት እና ሶስት ሳምንታት ተቆጥረዋል። ከእስር አፈታታቸው ክሳቸው ተቋርጦ በይቅርታና በምህረት እንደሆነም የተገለጸ ነው። ይህም ሆኖ ግን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ የግለሰብ መብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት አሁንም ታዋቂ የፖለቲካ ሰዎችና ጋዜጠኞችን ጨምሮ ቁጥራቸው በውል የማይታወቅ የፖለቲካና የሕሊና እስረኞች በየእስር ቤቶች ውስጥ እንደሚገኙ እየገለጹ ነው። ከታሳሪዎቹ መካከል አንዱ ከሰኔ 12 2003 ዓ ም ጀምሮ በእስር ላይ የሚገኘው ያው ውብሸት ታዬ ነው። የውብሸት ባለቤት ወይዘሮ ብርሃን ተስፋዬ በትናንትና እለት ዘዋይ እስር ቤት ሄዳ እንዳገኘችው ለአሜሪካ ድምጽ ተናግራለች። ትናንት ነበር ይሄድኩት። ወረቀቱ እንደደረሰውና እንደፈረመ ነግሮኛል። ምን አይነት ወረቀት ነው የደረሰውና የፈረመው? ወረቀቱ የሚለው ያው መጀመሪያ ስለ ስንሄድ አስራ አራት አመት ስደኛ መሆኑ የተቀጣውን ብር ምናምን ከላይ ጠቅስና አለ ሳላጠር ባለችንትን መንግስት የሰጠውን ይቅርታ ትቀበላለ አትቀበለም ብለኝ ትቀበላለችን ይቀበላለ ብለው እዚያ ፈረማሉ። መንግስት የሰጠውን የሰጠው ይቅርታ ተቀብያለሁ የምትልና አለ በሁለት መስመር የተጻፈ በቃ ከዚያ በታች አስፈረሙን፣ አለ። ምን ያህል ሰዎች ናቸው የፈረሙት? በዚህ ወደ መቶ ምናምን ነን አለ በትክክል ቁጥሩን አሁን እነሱ ጋር አሉ። የተወሰኑ ሰዎች ናቸው፣ ግን ያው ሌሎች ሌሎችም አሉ። አንድ ቤት ከሚኖሩት ውስጥ ማለት ነው ወደ ሃያ ምናምን አካባቢ መስሉ፣ በአንድ ቤት ውስጥ የሚኖሩት አሁን ከኛ ጥቂት ነን አለ። ግን አጠቃላይ ግን በትክክል ቁጥሩንም አላውቅም፣ ግን ከመቶ በላይ ነው። ከመቶ በላይ ፈርመዋል በዚህ ምና መቼ ይለቀቃል እሱም ነው በትክክል ያላወቀው። በቃ እንግዲህ እኛ ፈርመናል፣ ከዚህ በኋላ ምን እንደሚያደርጉ አናውቅ ማለት በቃ እንደዚህ የሚመስለው ምን ስለ ቀን የሚያውቀው ነገር የለም። በሌላ በኩል ባለፉት ሶስት ቀናት ውስጥ በተመሳሳይ ከዚህ ቀደም ያቀረቡት የይቅርታ ደብዳቤ ተቀባይነት አግኝቶ እንደሚለቀቁ የመፈቻ ደብዳቤ የደረሳቸው እስረኞች እንዳሉ ለማወቅ ተችሏል። በተጨማሪም የታድሶ ስልጠና ለመውሰድ የተላኩም እንደሚገኙበት ታውቋል። ከመንግሥት ሠራተኞችና ከሌሎችም የህብረተሰብ ክፍሎች እያገኙት ያለው ድጋፍ የህዝቡ ትግል አንድ እርምጃ ወደፊት መሄዱን እንደሚያሳይ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር ምረራ ጉዲና ተናግረዋል። ከኦሮሚያ የመንግሥት መስሪያ ቤቶች የተውጣጦ ሠራተኞች በዶክተር መረራ ቤት ተገኝተው ስጦታዎች አበርክተዋል። የከፈሉት መስዋዕትነትም ለእኛ ጭምር ነው ብለው ነግረዋቸዋል። እስክንድር ፍሬው ነው የዘገበው። ሰብሰብ ብለው ትናንት ወደ ዶክተር መረራ ጉዲና መኖሪያ ቤት ያመሩት ከተለያዩ የኦሮሚያ የመንግስት መስሪያ ቤቶች የተውጣጡ ሰራተኞች ናቸው። ከመካከላቸው አንዳንዶቹም የኦሮሚያ ገዢ ፓርቲ ኦህዴድ አባላት መሆናቸውን አስተባባሪዎቹ ገልጸዋል። የተሰባሰቡበት ምክንያት ያሰባሰባቸው ምክንያትም የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲና ከእስር መፈታት መሆኑን ገልጸዋል። ዓላማቸው ግን እንኳን ደስ አለዎት ከማለት የዘለለ መሆኑን አስረድተዋል። ስማቸው እንዲገለጽ ያልፈለጉ የመንግስት ሰራተኛ ይህንን ያንጸባረቁት ልናስተላልፍ የመጣ ነው። የመንግስት መስሪያ ቤት ውስጥ የሚሰራው የመንግስት ሰራተኛው እሳቸው የከፈሉትን መስዋዕትነትን ከእሳቸው ጎን ለመቆም ወይም ደግሞ የእሳቸው የከፈሉት ለራሳቸው ብቻ ሳይሆን ለቄሮ ብቻ ሳይሆን ለመንግስትም ሰራተኛ የህዝቡ የማህበረሰቡም አካልም ስለሆነ እሱን ለመደገፍ የራሳችን ድጋፍ የማሳየት የሚከፈሉትን መስዋዕትነት እንደምትረዱ ለእናንተ ጭምር እንደሆነም እንደምትገነዘቡ ለማሳየት ለማሳየት ነው። ለወደፊትም ደግሞ እሳቸውም ወይም የእሳቸውን ፓርቲ ከመንግስት ሰራተኛ ጋር ምን መልእክት ያላቸው መንግስት ሰራተኛ በየቦታ ባለው ተበታትነው ድምፁም እንዳይሰማ የተደረገበት ነገር ነው። ግን ተደብቁ ለምን ይቆያል የምል እሳቸውን መልእክት እንዲያስተላልፉልን የተቀናጀ ቡድን ነው ማለት ነው የመጣው። ወደ አንድ መቶ የሚጠጉ ሰራተኞች በዶክተር መረራ ጉዲና መኖሪያ ቤት የነበራቸው ቆይታ የሀሳብ ልውውጥም የተካሄደበት ነበር። ለዚህ አላማ ደግሞ ስነ ግጥምን የመረጡም ነበሩ። ኡልፋዳ ገለቶማ ዋና ፍላተኒፍ ጨራ ጡጋቶ ኮኒ ጀልቀባ ኢጃራ ከነርጊኔም ቦርበቀላ አፋገራ ከአስተባባሪዎቹ አንዱ ሌሊሳ መርጋ እንዳለው የመንግስት ሰራተኞቹ በኦሮምኛ የሰጧቸው አስተያየቶች በሀገሪቱ እንዲኖር የሚፈልጉትን እኩልነትና ዲሞክራሲያዊ ስርዓት የገለጹበት ጭምር ነው። ሰራተኛ በሙሉ ያለውን ችግር የሀገሪቱ ላይ ያለውን ችግር ተጽዕኖ እንዳለበት ችግር እንዳለበት፣ በስርዓት በእኩልነት እየተዳደርን አደለም። በሀገሪቱ ላይ ሁሉም ነገር እኩል አደለም። አንዱ የበላይነት አለው፣ አንዱ የተበታችነት አለው። ምንደዚህ አይነት ስሜት ውስጥ ሆኖ ነው አሁን ሰራተኛው መግለጫ ሰጥ እንደሰማ አንተ አንዱን የመግፋት አንዱን የመግደል አንዱን እንትን ማለት በቃ ዲሞክራሲ የሚባል የለም እንደዚህ እያለ ነው ሰራተኛው በሙሉ ስለዚህ ሁሉም ሰው በሀገሪቱ ላይ ኢትዮጵያን አንድ ላይ ይዘን ለመሄድ ሁሉም ፊታዊና እኩል ዲሞክራሲ መኖር አለበት የሀብት ክፍፍል መኖር አለበት ህዝቡ እንደዛ ነው ጥያቄ የሚያነሳ መንግስት ሰራተኛም እንደዛ ነው የሚያነሳ አሁን የምሰማ ከሆነ እንደዛ ነው ክሳቸው ተቋርጦ ከእስር ከተፈቱበት ቀን ጀምሮ የበርካታ ደጋፊዎቻቸውን ስሜት በአደባባይ እየተመለከቱ ለቆዩት ዶክተር መረራ ጉዲና የትናንቱም የተለየ አልነበረም። ይሄኛውም የእስካሁኑ ቀጣይ መሆኑን ያብራሩት ዛሬም ብቻም ሳይሆን እንዳሁም ባምቦ መስመር ወደ ሁለት ሚሊዮን አካባቢ የሆነ ሰው ሲወጣ በዚህ ባዳ በርጋ ሜታሮቢ መስመሪም ሄጄ ነበር። ህዝብ ተደባልቋል። ለምሳሌ ቶኬ የተወለድኩበት አካባቢ የመንግስት ከንቲባ ነው የተቀበለኝ በህዝቡ ስም ንግግር አርጎ ያው የሁላችንም ታጋይ ነው ብሎ የተቀበለኝ ማለት ነው ፖሊሶችም ደሞ አራት አምስት መኪና ይዞ ነው ሲያጅቡ ነው የነበረው እና አንዳንድ ሁኔታዎች ሲያግዙ የነበረው በዚህ ሜታሮቢ ሐሙስ ሄደን ነበር ሜታሮቢ እዚህ አዳበርጋ የሚባል አለ እዚህ ሞጎሬ የሚባል ሲሚንቶ ፋብሪካ ብሎ ያለበት ቦታ አለ ህዝብ ቀላል ቁጥር ያለው አይደለም እዛም መንግስት መስሪያ ቤት ኃላፊዎችም ነበሩ አሁን ኦሮሚያ አካባቢ ያለው ህዝብ ለመብቱ ለክብሩ የኦሮሞ ህዝብ የሚያደርገውን ትግል ጎን እንቆማለን ብሎ እየተንቀሳቀሱ ነው። ምን ያክል ያንን ማድረግ ይችላሉ አይችሉም፣ መንግስት አካባቢ የሚሰሩ ማለት ነው። ስለዚህ ይሄ አያስደንቅ ይችላል ማለት ነው። እኔ ግን ፍርሃቱ ለቋቸው ይህን ያክል በዛ ያሉ የመንግስት ሰራተኞች ሁለት ሶስት ሆኖ እንደ ድሮ ተደብቆ ሳይሆን ተሰብስቦ መጥቶ በጊዜው መጥቶ ሽልማት ሰጥተው እንዲህ እንዲያ ማድረጋቸው እውነትም የህዝባችን ትግል አንድ እርምጃ ወደፊት የሄደ ይመስላል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከእስር ከተፈቱ ጊዜ ጀምሮ በፈቃዱ ከወጣ ህዝብ ጋር ከመገናኘታቸው በስተቀር ይፋ የአደባባይ ስብሰባ አላካሄዱም። የዶክተር መረራና የሌሎች የፖለቲካ መሪዎች ክስ እንዲቋረጥና ከእስር እንዲፈቱ የተደረገው የፖለቲካ ምህዳሩን ለማስፋት መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ መግለጹ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበድና አዲሱ አበበ ነን። ሁለተኛውን አጋማሽ በርዕሰ ወሬዎቹ ልንጀምርም አልቻልንም። ብዙ ዝግጅቶች ስላሉ እሱን እንዘልና በየሳምንቱ ሰኞ ሰሎሞን ክፍሌ እያቀናበረ ወደሚያቀርበው ስፖርት እናልፋለን። እንደምናመሽታችሁልኛል፣ የተከበራችሁ አድማጮቼ። ኢትዮጵያዊው አትሌት ሙሌ ዋሲሁን በትላንቱ የባርሴሎና ጎዳና ሩጫ ውድድር የኮርሱን ሬኮርድ በማሻሻል ድል ተቀዳጅቷል። በሴቶቹ ለባሕሬን የምትሮጠው ጠጅቱ ዳባ ኢትዮጵያዊቷን ድባቤ ኩማን በአንዲት ሴኮንድ ቀድማ ገብታለች። በፒዮንግቻንግ ሰሜን ኮሪያ እየተካሄደ ያለው የክረምት ኦሊምፒክ እጅግ መቀዝቀዝ የአንዳንድ ውድድሮች መርሃ ግብር ለሌላ ጊዜ እንዲቀየር አስገድዷል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። ሙሌ ዋሲሁን ትላንት ስፔን ባርሴሎና በአስመስጋኝ ሁኔታ ያሸነፈበትን የጎዳና ሩጫ ውድድር ዜና አላስቀድም እንዳልኩት የኮርሱን ሬኮርድ በማሻሻል ጭምር ነው ድል የተቀዳጀው። የገባበት 59 ደቂቃ ከ44 ሴኮንድ በኦሎምፒክ ማራቶን ሻምፒዮኑ ኬንያዊው ኢሉድ ኪፕቾጌ ከአምስት ዓመታት በፊት ካስመዘገበው ሬኮርድ ጊዜ ላይ 20ውን ሴኮንድ ላጭቶለታል። የ24 ዓመቱ ወጣት አትሌት ሙሌዋ ሲሆን ባለፈው ጥቅምት በአምስተርዳም ማራቶን ተሳትፎ በ2 ሰዓት ከ5 ደቂቃ ከ39 መግባቱ ይታወሳል። ባርሴሎና ላይ መሮጥ ድንቅ ልምድ ማካበቻ ነው። መላ የውድድሩን ርቀት የሮጥኩት ደግሞ በጥሩ ስሜት ቢሆንም ፍጥነቴ ይህን ያህል አስደሳች ይሆናል የሚል ግምት አልነበረኝም። ወደ ኋላ ላይ ከሌሎቹ ጋር የፈጠርኩትን ርቀት ከተገነዘብኩ በኋላ ግን ለሬኮርድ ማሻሻል ሮጭ አለሁ ብሏል ወጣት ሙሌ ለጋዜጠኞች ሲናገር። ከወንዶቹ ጋር በተመሳሳይ ጊዜ በተካሄደው የሴቶቹ ውድድር ቀዳሚ ስድስቱ የተለዩት ገና አምስተኛው ኪሎ ሜትር ላይ እንደደረሱ ነው። በዚያ ውስጥ ለባሕሬን የሚሮጡት ጠጅቱ ዳባና ሚሚ በለጠ፣ የሩዋንዳዋ ሳሎሜ ኒራሩ ኩንዶ፣ ኬንያዊቷ ሱዛን ኪፕሳንግ፣ ኢትዮጵያዊቷ ዲባቤ ኩማና የታንዛኒያዋ ፌሉና ማታንጋ ነበሩ። 59ኛው ደቂቃ ላይ ማታንጋ የተዳከመች ስትመጣ፣ ፖዲየሙ ላይ የምናያቸው ጠጅቱንና ዲባቤን እንደሚሆን ግልጽ ሆነ። አሁን በመጨረሻ የሆነው የሚሆነው ጠጅቱ ዳባ በ1:08:36 አንደኛ፣ ድባቤ ኩማ በ1:08:37 ሁለተኛ፣ የሩዋንዳዋ ሳሎሜ ኒራርኩንዶ ሦስተኛው። ለመጀመሪያ በሮጥኩት በባርሴሎና በመንገዱ ግራና ቀኝ የነበሩ ተመልካቾች ከመጀመሪያው እስከ መጨረሻው አበረታተውኛል ጥንካሬ ያገኘሁትም በዚያ እንጂ አስቸጋሪ ውድድር ነበር ብላለች ለባህሬን ሯጯ ጠጅቱ ዳባ። በዚሁ ወደ ፒዮንግቻንግ ሰሜን ኮሪያ የክረምት ኦሎምፒክ ወደሚካሄድበት ዓለም እንሸጋገራለን። በጣም ነፋሻና ቀዝቃዛውም የበረታ በመሆኑ ዛሬ መካሄድ የነበረበት የሴቶቹና የትላንቱ የወንዶቹ ቁልቁለት ሸርተቴ ውድድሮች ለሐሙስ ተላልፈዋል። እስካሁን ካናዳ ወርቁን በከዋክብቱ ቲሳ ቨርቹና ስካት ሚዩር አማካይነት ወስደዋል። ሩሲያ ብር አግኝታለች፣ ዩናይትድ ስቴትስ ነሐስ። ይህ በእንዲህ እንዳለ የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ከፒዮንግቻንጉ ውድድር ፍጻሜ በኋላ ሰሜን ኮሪያን እንደሚጎበኙ ኮሚቴው ዛሬ ባወጣው መግለጫ አስታውቋል። ቃል አቀባዩ ማርክ አዳምስ ስለዚሁ ሲናገሩ ለፕሬዚደንቱ ግብዣው የቀረበላቸው አይኦሲ ባስተናገደው የሁለቱ ኮሪያዎች ንግግር ወቅት ነው ብለዋል። በሌላ በኩል ሰሜን ኮሪያ የክረምት ኦሊምፒኩን ውድድሮች ለራሷ የፖለቲካ ጥቅም ለመዋል ሞክራለች ተብሎ በዩናይትድ ስቴትሱ ምክትል ፕሬዚደንት ማይክ ፔንስ የቀረበውን ስሞታ ቶማስ ባህ ውድቅ አድርገዋል። ይህን በዚሁ ላብቃ። አድማጮች ቀጥሎ ለሀገር ውስጥና ሌሎች ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ አስራ አምስተኛ ሳምንት ጨዋታዎች የተካሄዱት በክልል ከተሞች ብቻ ነው። ይህም ሊሆን የቻለው ቅዱስ ጊዮርጊስ በአዲስ አበባ ስቴዲየም ለአፍሪካ ክለቦች ሻምፒዮንስ ሊግ እንዲሁም ወላይታ ዲቻ ከሀገር ውጭ ዛንዚባር ላይ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ ጨዋታ ስለነበረባቸው ነው። በዚህም መሰረት መቀሌ ላይ መቀሌ ከተማ ከኢትዮጵያ ቡና ያለ ግብ ባዶ ለባዶ ሲለያዩ፣ አዳማ ላይ አዳማ ከተማ ከጅማ አባ ጅፋር፣ ሲዳማ ቡና ከኢትዮ ሁለቱም ግጥሚያዎች በተመሳሳይ አንድ ለአንድ አቻ ወጥተዋል። ጎንደር ላይ ፋሲል ከተማ አርባ ምንጭ ከተማን አስተናግዶ በመሐመድ ናስር ብቸኛ ግብ ፋሲል ከተማ አንድ ለባዶ አሸንፏል። ሌሎች ጨዋታዎችም የተካሄዱ ሲሆን የዚሁ ውድድር አካል የሆነው የደደቢትና መከላከያ ጨዋታም ዛሬ በአዲስ አበባ ስቴዲየም ይካሄዳል። የዛሬውን የደደቢትና መከላከያ ውጤቱን ሳይጨምር ደደቢት በ25 ነጥብ ፕሪምየር ሊጉን ሲመራ በእኩል 25 ነጥብ በጎል ተበላልጦ መቀሌ ከተማ ሁለተኛ ነው። ጅማ አባጅፋር፣ አዳማ ከተማና ሲዳማ ቡና ሶስቱም በኩል 22 ነጥብ ሶስተኛ፣ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። ጌታነህ ከበደም ከደደቢት በዘጠኝ ጎል ኮከብ ግባግቢነቱን አልለቀቀም። ሌላው የእግር ኳስ ዜና የአፍሪካ ሻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ጨዋታዎች ቅዳሜና እሁድ በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከደቡብ ሱዳኑ ዋኡ አልሰላም ለአፍሪካ ሻምፒዮንስ ሊግ የነበረባቸውን የመጀመሪያ ቅድመ ማጣሪያ እንግዳው ቡድን ባለመምጣቱ ቅዱስ ጊዮርጊስ በፎርፌ አሸናፊ ሆኗል። አቶ ጁኔድን ባሻ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ናቸው። የዋው አል ሳላም አለመምጣቱን አስመልክተው የሚከተለውን ተናግረዋል። ቁርጥ ያለ በዚህ ጊዜ እንመጣለን የሚል መስጠት እያቃታቸው በየቀኑ ሲቀያየሩ ቆይተዋል። በስተ መጨረሻ አሁን እስካሁን ድረስ ባለው ዛሬ ጠዋት ባለው መረጃ ዛሬ ሶስት ሰዓት ጠዋት እንመጣል ብሎ ነበረ። አሁንም አልመጡም። በአንድ መረጃ እንደማይመጡ ነው። ይሄን እንግዲህ ቅዱስ ጊዮርጊስ እና ፌዴሬሽኑን በጋራ በመሆነ ከፍተኛ ግንኙነት ስናደርግ ላይ ቆይ ነው። ኮሚሽነሩም ከኛ ጋር ተደባልቋል። ኬንያዊ ነው በዚህ ጨዋታ የተመደበው ኮሚሽነር። አሁን በስተ መጨረሻ እንደማይመጡ ተረርተናል። አንመጣም የሚል በአሁን ደረጃ እየተሰማ ነው ያለው ከነሱ ይህንንም ደግሞ ለካፍ የሚመለከታቸው ውድድር ኃላፊዎች ሪፖርት አድርጓል። ሌላው ወደ ዛንዚባር ያመራው ወላይታ ዲቻ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ አድርጎ ከተጋጣሚው ከዛንዚባሩ ዚማማቶ ጋር አንድ ለአንድ አቻ ወጥተዋል። ሁለቱ ቡድኖች ከአስር ቀናት በኋላ የመልስ ማጣሪያቸውን በሐዋሳ ኢንተርናሽናል ስቴዲየም ያደርጋሉ። በመጨረሻም የኢትዮጵያ እግር ኳስ ፌዴሬሽን የፕሬዚዳንታዊና ስራ አስፈጻሚዎች ምርጫ ለአራተኛ ጊዜ ተራዝሟል። የምርጫው ሂደት ከትናንት በስቲያ በአፋሯ ሰመራ ከተማ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም በእጩዎች አቀራረብና በሌሎችም የምርጫ ስርዓት ጥርጣሬ የገባው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የምርጫው ጊዜ እንዲራዘም በጠየቀው መሠረት ወደ የካቲት አራት እንዲሸጋገር ተደርጓል። በዚህ ዙሪያ በቀጣይ ሙሉ መረጃውን ይዘን እናቀርባለን። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር አፍሪቃ ነክ ርዕሶች፣ አዘጋጅና አቅራቢ አዳነች ፍሳዬ። አብዛኞቹ ልጆች የሆኑት ሰላሳ መንደረተኞች ታዱ በተባለው መንደር በካቶሊክ ቤተ ክርስቲያን ሕንፃ ውስጥ ገብተው ተጠለዋል። ኩምቦ የተባለችው የሰሜን ምዕራብ ከተማ ጠገብ ነው የምትገኘው። ሦስት በዕድሜ የገፉ ሴቶች እነሱን ለመርዳት ደፋ ቀና ይሉ እንደነበር ተዘግቧል። ሕፃን ልጇን ስታጠባ የነበረችው የ24 ዓመት ዕድሜ ወጣት ካርላይን ንጎንግ የሦስት ወራት ሕፃን ልጇ ጤንነት በደህና ሁኔታ ስለማይገኝ ከአካባቢው ሸሽታ ለመሄድ ባለመቻሏ በቤተ ክርስቲያኑ ለመጠለል መገደዷን ገልጻለች። የካሜሩን ወታደራዊ ኃይል በመንደሯ ላይ ጥቃት ከፍቶ አቦ ሰጠኝ መተኮስ ጀመረ ትላለች። ወታደራዊው ኃይል ከመቅጽበት ሰዎች ማሰር ጀመረ። ተኩስ ከፍቶም ሰዎች ቆሰሉ። አንዳንዶቹንም ሰዎች አሰሩ። ሌሎች ደግሞ ወደ ወታደራዊ ሰፈር ተወሰዱ። የተወሰኑት ወደ ጫካ ሸሹ። በጣም መጥፎ ነገር ነው። ችግሩን ሳይገልጹ እንዴት ሰዎችን ያስራሉ? ለምን እንደሚያስሩና እንደሚተኩሱ የሚያውቅ ሰው የለም። ባለፈው ሳምንት ሮብ ተቃዋሚ ሰራዊት ነኝ የሚል ቡድን ሌሊቱን በኩምቦ ከተማ ወረቀቶች በትኖ አደረ። እንግሊዝኛ ተናጋሪ የካሜሩን ክፍል ከፈረንሳይኛ ተናጋሪዎች መገንጠል እንደሚፈልግ ጽሑፉ ይገልጻል። የተበተነው ጽሑፍ እንግሊዝኛ ተናጋሪው ህዝብ የሀገሪቱ ፕሬዚደንት ፖል ቢያ ታጣቂዎቹን ለመውጋት የላካቸውን ወታደሮች ከአካባቢያቸው በማስወጣት ወይም በማጥፋት ተግባር እንዲረዳ ይጠይቃል። ከዚያ በኋላ ኩምቦ ላይ የተመደበው ወታደራዊ ኃይል እንዲጠናከር ተደረገ። ወታደሮቹም መኖሪያ ቤቶችን እየፈተሹ በተቃዋሚ አባልነት የሚጠረጥሯቸውን ማሰር ጀመሩ። የመንግሥት ወታደራዊ ኃይል አባል ባለፈው ረቡዕ ተገንጣዮቹ ታዱ ላይ በከፈቱት ጥቃት ተገድሏል ይላል የካሜሩን መንግስት። በታዱ የካቶሊክ ቤተ ክርስቲያን የረድኤት ፕሮግራም ሰራተኛ ፕሩደንስ ሊኒዩ መንግስት የአጸፋ ምላሽ በመስጠቱ ወደ አንድ ሺህ ከሚጠጉት ታዱና የአካባቢው መንደሮች ነዋሪዎች ከ80 ከሰማኒያ ከመቶ በላይ ከአካባቢያቸው እንደሸሹ ጠቁመዋል። ወታደራዊው ኃይል መላ አካባቢውን ወረረ። በወረራው ሂደት አንዲት አረጋዊት ሴት ሕይወታቸውን አጡ። ይህ ሁኔታም ህዝቡ ከአካባቢው እንዲሸሽ ምክንያት ሆነ። እንዳይታሰሩና ሰቆቃ እንዳይፈጸምባቸው ነው የሚፈሩት። እንዲህ አይነቱ ሁኔታ እስከ መቼ እንደሚቀጥል አናውቅም። እንግሊዝኛ በሚነገርባቸው ሰሜን ምስራቅና ደቡብ ምዕራብ ክልሎች ባሉት በርካታ መንደሮች ላይ ተመሳሳይ ጥቃት ተከፍቷል። ብዙ መንደሮች በእሳት ጋይተዋል። የካሜሩን መንግሥት ቃል አቀባይ ኢሳ ቺሮም የመንደሩ ነዋሪዎች መንደሮቹን ያጋዩት የመንግሥት ወታደሮች ናቸው የሚሉት እውነት አይደለም፣ መሰረት የለውም። ያጋዩት ተገንጣይ ታጣቂዎች ናቸው ብለዋል ሲስማ ወራሪዎቹ የጦርነት መሳሪያዎችን እየተጠቀሙ ናቸው። አሸባሪዎች ናቸው እዚህ ያሉት። ስለሆነም በሁለቱ ክልሎች ሕግና ስርዓት እስከሚመለስበት ጊዜ ድረስ የተወሰዱት እርምጃዎች ሁሉ ተጠናክረው ይቀጥላሉ። ተገንጣዮቹ እንዲህ አይነት ተግባሮች እንደሚፈጽሙ በአደባባይ መናገራቸው ብቻ ሳይሆን ሁሌም ቢሆን ለሚፈጽሙት ጥቃት ኃላፊነት ወስደዋል። ካሜሩን ውስጥ መነሳሳት የተጀመረው ባለፈው አመት ህዳር ወር ላይ ሲሆን እንግሊዝኛ ተናጋሪ በሆኑት ሰሜን ምዕራብና ደቡብ ምዕራብ ክልሎች ያሉት ፈረንሳይኛ ቋንቋን መጠቀም ያበሳጫቸው አስተማሪዎችና ጠበቆች የተቃውሞ ሰልፍ ባካሄዱበት ወቅት ነው። ለውጥ እንዲደረግና የውስጥ አስተዳደር ይዘቱ እንዲሰፋም ጠይቀዋል። ተገንጣይ የሚባሉትም የነፃነት ጥያቄ ወደ ማቅረብ አመሩ። ተገንጣዮቹ ቡድኖች ባለፈው ጥቅምት ወር የአምባዞኒያን ነጻነት አውጀዋል። በናይጄሪያ ተሰደው የቆዩት አዩክታቤ ፕሬዚዳንታችን ናቸው አሉ። ከዚያም ግጭት ይነሳና የሀገሪቱ ወታደራዊ ኃይል እርምጃ መውሰድ ጀመረ። እንደ አውሮፓ አቆጣጠር ባለፈው ጥር አምስት ቀን ላይ የእንግሊዝኛ ተናጋሪ ክልሎች ነጻነትን ያወጁት አዩክ ታቤ ጁሌስና ስምንት ሌሎች መሪዎች ናይጄሪያ እንዳሉ ታሰሩ። ከዚያን ጊዜ አንስቶ ታዲያ የት እንደገቡ አልታወቀም። ተገንጣዮቹ መሪዎቻቸው እስከሚፈቱበትና ነጻነታቸውን እስከሚያገኙበት ጊዜ ድረስ ትግላችንን እንቀጥላለን ብለዋል። እስካለፈው ወር በነበረው ጊዜ በአስር ሺዎች የሚቆጠሩ እንግሊዝኛ ተናጋሪ ካሜሩናውያን ወደ ናይጄሪያ ተሰደው በአስከፊ ሁኔታ እንደሚገኙ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት አስገንዝቧል። አድማጮች፣ ካሜሩን ውስጥ እንግሊዝኛ ተናጋሪ በሆኑት ክልሎች ስለሚካሄደው ግጭት የተጠናቀረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደና ቆዩን። በየዕለቱ የሚሰናዳው ቅንብር ነው። ተከታዩ ወርሃ ካቲት የጥቁር አሜሪካውያን ታሪክ ዛሬም ይዘክራል። ምጥን ዝግጅት በቀሩም ጥቂት ደቂቃዎች እናሰማለን። በዚህ ወር የተፈጸሙና በታሪክ የተለየ ስፍራ ከሚሰጣቸው ክንውኖች ለዓመታት የዘለቀው የባሪያ ፍንገላ ስርዓት እንዲያበቃና ለጥቁሮች መብትና ነጻነት የተካሄደውን ተጋድሎ የመሳሰሉ ታላላቅ እንቅስቃሴዎች ሲወደሱና ሲዘከሩ ታላቁን የአሜሪካውያን የእርስ በርስ ጦርነት የመሳሰሉ ክስተቶች ደግሞ በፊናቸው በተለየ ትኩረት ይወደሳሉ። የታሪክ ጥናትና ትምህርቱም ይቀጥላል። ከገዢዎቻቸው ያመለጡ ባሮች ቀድሞ ይኖሩበት ወደነበረው ግዛትና ወደ ቀድሞ ገዢዎቻቸው በኃይል እንዲመለሱ የሚያዘውን የመጀመሪያውን ህግ የዩናይት ስቴትስ ምክር ቤት በዛሬው ዕለት አጸደቀ። አድማጮች፣ ሰአቱ አለቀ። ነገር እናቀርባለን። መልካም ምሽት። የትግርኛ ስርጭት ይቀጥላል።